መሐረብ አፏ ላይ ሸብ አድርጋ ከበላይዋ የኢትዮጵያ አየር መንገድን ዋና ሥራ አስኪያጅ ተሸክሞ የሚበራ አውሮፕላንን በፍርሃት የምትመለከት ኢትዮጵያ፣ የተለያዩ ፈንጂዎች የተተከሉባትን ሀገር ተሸክመው እንዳትወድቅ እየተጠነቀቁ ከዘው ግትብታ በእግራቸውን ላላቀው ለመራመድ የሚሞክሩ ጠቅላይ ሚኒስትር፣ ጨቅላ ልጇን ሐሁ ለማስቆጠር የምትሞክር ልጇ ግን ቅንጡ ስልኩ ላይ ዐይኖቹን ተክሎ እምቢ የሚላት እናት። እነዚህን መሰል ካርቱኖች ማኅበራዊ መገናኛዎችን የሚያዘወትሩ ኢትዮጵያውያን ያውቋቸዋል። ዛሬ ደግሞ ከካርቱኖች ጀርባ ያለውን ቀጠን ያለ መነጸር አጥላቂም ነው ሰዓሊ በመጠኑ እንዲያውቅ ይሆናሉ። አለማየሁ ተፈራ ለካርቱን ስዕሎች ልቡ ማድላት የጀመረው ብላቴና እያለ ነው። ወደ ካርቱን ጥበብ ያዘነበልኩበት አሁንም የእናቴን ጊዜ ነው የሚያስታውሰኝ የልብስ ፋሽን መጽሔቶችና መጋዚኖችን ተሰበስብ ስለነበረ ያን ጊዜ ያስታውሰኛል። የስድስት ዓመት ልጅ ነበርኩ። በዛ ጊዜ አስትሬክስ፣ ቲንቲን፣ ሌሎችንም ትናንሽ መጽሔቶች በማየት ያንን ለመገልበጥ የምሞከርበት ጊዜ ነበር ያ ጊዜ። ከዛ በኋላም በነበርኩባቸው ትምህርት ቤቶች ሁሉ የአስተማሪዎቼ ድጋፍና ብርታት ተጠቅሚበታለሁ ማለት ይቻላል። የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ትምህርት ቤት ተማሪ እያለ ሥራዎቹ በትምህርት ቤቱ መመረቂያ መጽሔት ላይ መውጣታቸውን የሚያስታውሰው አለማየው ስብስብ ስራዎቹ በአውደርዕይ መልክ እንዳይቀርቡ ግን ከመምህራኑ መካከል የተወሰኑት ባለመፍቀዳቸው ሳይሰምር ቀርተዋል። ያቆጭት ሳይሆን አይቀርም በርትቶ የቀጠለበት ጥበብ የበርካቶችን ቀልብ እንዲቆጣጠር ረድቶታል። ከፍተኛ ምላሽ ያገኘባቸውን ስራዎች አሁንም ድረስ አይዘነጋም። እንግዲህ በአብዛኞቹ በቅርጽም በይዘትም ከሌሎች የጥበብ ዘርፎች ይለያሉ። ማህበራዊም ፖለቲካዊም ታሪካዊም ይዘት ሊኖራቸው ይችላል። በመልእክቱ በሶሻል ሚዲያ ብዙ ሲዘዋወር የነበረው ከማስታውሰው የኢሬቻ በዓል የሰራሁት ነው። የአቶ ኃይለማርያም ደሳለኝ በሳፋ የደም ጨርቅ ሲያጥብ ያለበት ይመስለኛል። ከቅርብ ደግሞ የአብይ ስለ ናሽን ፒውሊንግ ሲያወራ እንበቀለ በፊንፊኔ ጥያቄ ስብስብ አድርገው የመጣፋቸውን አስታውሳለሁ። ቆየት ካለው ደግሞ መለስ በሞተበት ጊዜ አካባቢ ከመሞቱ በፊትና ከሞቱ በኋላ ተብሎ የተሰራው ስኬች በአብዛኛው ሰውን አነጋጋሪ እና ቀልብ ሳበ ነበረ። በማኅበራዊ መገናኛዎች ላይ የተናኙት የአለማየው ተፈራ የካርቱን ስራዎች አድናቆት ብቻ አላፈሩም፤ አንዳንዴ ተቃውሞም፣ አንዳንዴ ደግሞ ወቀሳን አስከትለዋል። እንዲያ በሚሆን ጊዜ አለማየው ከራሱ ጋር ይመክራል። በሰለጠነው ሀገር፣ ከልጅነት ጀምሮ የካርቱን ውጤቶች በተለያዩ መልኩ እየተሰጠው ያደገ ልጅ ኒውስፔፐር ላይ የሚያገኘቸውን የተለያዩ መልእክቶች አዘሎች ካርቱኖች ሲያዝናኑትና ሲያወያዩት ታያለ እንጂ ሲያስቀይመ አታይም። ፖለቲከኞቹ ደስ ላይላቸው ይችላል፣ ግን እስቴል ፐርሰናል አይደለም። ወደኛ ስትመጣ በየጎሬው እንደዚ ጆሮ መስመር ተበጅቶለት ስለሆነ እንደ አገር የተቀያየ የተቀራረበ እይታ አይኖረውም። በጎጥ መነጽር ካየው ደግሞ የሚያይሳው ሊያበሳቸው ይችላል፣ ምክንያቱም ከመጀመሪያውኑ የራሱ ሀሳብ የለውም። በዚህ የሶሻል ሚዲያ በጣም ብዙ ምርጥ የሆኑ ጓደኞችን ደግሞ አፍርቻለሁ። በጣም ደስ የሚሉ ልጆች ላደረጉልኝ የመልካም ምኞት፣ የብርታት፣ የሞራል ድጋፋቸው በዚህ አጋጣሚ ላመሰግን እወዳለሁ። የዓለማየሁ ተፈራ ስራዎች ማህበራዊ ህጸጾችን ነቃሾችም ናቸው። በአንደኛው ስራው ላይ ፌስቡክ ስጋ ለብሶ ያንድን ወጣት ጆሮዎች ጋርዶ እንደ እንስሳ ሲነዳው ያሳያል። ቅዳሜ የሌላኛው የካርቱን ስዕሉ ርዕስ ነው። በስዕሉ ላይ ልባቸውና ጭንቅላታቸው ከራስ ቅላቸው አምልጦ የበረረባቸው ወጣቶች ይታያሉ። ፈገግ ከሚያሰኘው ስዕል ወዲያ ግን ዓለማየሁ የዘመኑን ወጣቶች ልብና ጭንቅላት እየበረዘ ያለው ስሜት ያሳስበዋል። ማጤንና መመርመር፣ መፈተሽ የግድ በግለሰቦች የዕለት ተዕለት እንቅስቃሴና ንግግሮች ተጠምዶ ከአጀንዳ በመውጣት የተበታታበት ትርክትና መጠራቀሚያ የሆነ ትውልድ በብዛት ይታያል። የሚሆንበት ምክንያት የማንበብና የመመርመር አቅም ባለመኖ ማሙር ሊሆን ይችላል። ተቃጠለ፣ ፈረሰ፣ ተከተለ፣ ተባረረ፣ ጠፋ፣ ተደበቀ፣ ተሰረፈ፣ ተፈነከተ ብዙ ነገሮች የሚሉትን አጀንዳዎች እንዴት ተከሰቱ ብሎ በጥልቀት ማየት ካልቻለ ሀገርን የሚጎዳና ማንንም ተጠቃሚ እንደማያደርግ አይረዳም ማለት ነው። አሁን መኖሪያውን በእንግሊዝ አገር ያደረገው አለማየሁ ተፈራ ፖለቲካን፣ ማኅበራዊ ኑሮንና መሰል ጉዳዮችን የሚዘክሩ የካርቱን ስዕሎቹን ሀገር ውስጥ በአውደ ርዕይ መልኩ ለማሳየት ያለማል። ስዕሎቹን በአኒሜሽን ጥበብ ነፍስ ዘርቶባቸው ለብዙሃን ለማዳረስም እቅድ ይዟል። በየቀኑ ብዙ ሾዎችን ለሳቅ፣ ለቆጭት፣ ለመደመም ሲያቀባብሉ የሚውሉት ሥራዎቹን በመጽሐፍ መልኩ አሳትሞ ለማቅረብም ከአሳታሚዎች ጋር እየተነጋገረ ስለመሆኑ አጫውቶኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።